موسيقى <applause> okay, የክርስትና እምነት ተከታዮች የሚያከብሩት የመስቀል በዓል በኢትዮጵያና ከሀገር ውጭ በስደት የሚኖሩ ኢትዮጵያውያን በድምቀት እያከበሩት ነው። አውስትራሊያ ውስጥ በተለያዩ አብያተ ክርስቲያናት የደመራ በዓል በዋዜማው ደመራ በመለኮስ የተከበረ ሲሆን የበዓሉ ቀን ዛሬ፣ ምንም እንኳን ቀኑ የስራ ቀን ቢሆንም ብዙዎች እያከበሩት እንደሆነ ነግረውናል። መስቀል ሲነሳ በልዩ ሁኔታ የሚያከብሩት የጉራጌ ተወላጆች በዓሉ ሃይማኖታዊና ባህላዊ ዳራ አለው ይላሉ። መስከረም 14 ቀን የእርዷ ዜማ የሚጀምረው የመስቀል በዓል ሴቶች የቤቱን ጣራና ግድግዳ የሚያጸዱበት፣ የቤቱን ወለል በምንጣፍ የሚያስቡበት፣ ጌጣጌጦች ግድግዳ ላይ የሚሰቅሉበት፣ ቆጮ በማብሰል በዓሉን ይጀምሩታል። ላለፉት 11 ዓመታት ብሪዝበን ውስጥ ነዋሪ የሆነችው ትርሲት ተፈራ ስለ መስቀል አከባበር ትውስታና የዚህ አገር አከባበርን በተመለከተ ጠይቀናታል። በጣም ደስ የሚል በዓል ነው። በሃይማኖቱም እንደገናም ደግሞ እኔም ደግሞ የተወለድኩት ከሶዶ ጉራጌ ብሔር ስለሆነ በጣም በጉጉት የምንጠብቀው በዓል ነው፣ በሃይማኖታችንም ጭምር እና በእኛ በኩል ደግሞ እኔ የተወለድኩት የሚያደግኩትም አዲስ አበባ ነው። ግን በቤተሰብ በኩል በዘመድ ተጠርተንም እንሄዳለን። የሚከበረው በጣም አስቀድሞ መስቀል ከመድረሱ በፊት ነው። በመስከረም አስራ የጎመንና የደንግሳ በዓል የሚባል አለ። እሱ ይዘጋጃል በአስራ አራት ማለት ነው መስከረም አስራ አራት ከዛ እሱ ይበላል። በቤት ደግሞ በብዛት ያሉ ከሆኑ በእያንዳንዳቸው በየስማቸው ጣባ የሚባል የሶዶ ባህል አለ። በሱ በእያንዳንዱ ልጅ ወይም ቤተሰብ፣ እናት፣ አባት ይሰራላቸውና ለየብቻቸው ይሰጣቸዋል። ያ ነገር ጓደኛ ካላቸው ጓደኛቸውን ጠርተው አብረው ይበሉታል ማለት ነው በአስራ አራት ከዛ በሚቀጥለው በአስራ አምስት ደግሞ የክትፎ ቀን ይባላል። ክትፎ ደግሞ ይዘጋጅና እንዲሁ ጓደኛ፣ ዘመድ፣ ጎረቤት ይጠራና ይበላል ማለት ነው። ከመስከረም አስራት ጀምሮ እስከ ሀያ አንድ በጣም ነው የሚከበረው ያለው በሶዶ ከተማ ማለት ነው። እኛ ግን ያው አዲስ አበባ ስለነበርን ያው አክስቶቼ ጋ ተጠርቼ ስሄድ ያለ ነገር ይደረግልናል አያለውኝ። በዚህ መልኩ እናከብራለን ማለት ነው። ከዛ በተጨማሪ ደግሞ እናቴም ደግሞ ወደ ሃይማኖቱ ስለነበረች ያው በቤተ ክርስቲያን ሕይወት ስላስደጉኝ በቤተ ክርስቲያን በመዘመር የመስቀል ዝግጅት በዓል በምዙር በመዘጋጀት በቃ በጣም ጓጉተን የምንጠብቀው የመስቀል የደመራ በዓል እንደዛ ሆነ እናከብራለሁ። ከወጣንም በኋላ ያው በነበርኩበት በካይሮም ትንሽ ብዙም ባይሆን አክብረናል። እዚህ ግን በይበልጥ እግዚአብሔር ይመስገን ደስ ብሎን ተመቻችቶልን ከወገኖቼ ጋር አከብራለሁኝ። በጣም ደስ የሚል በዓል ነው። አሁንም እያከበርኩ ያለሁት ከባለቤቴ ጋር ነው። ባለቤቴ ያው ትላንትናም ጀምሮ ስራም ብንሆንም ከስራ ምልስ የሆነ የሚዘገጃጀው ነገር እሱ ስጋውን ገዝቶ እኔ ደግሞ ከመጣሁ በኋላ የጎመኑን፣ አይቡን ምናምን አደራርገን በቆንጆ እያከበርን እንገኛለን ማለት ነው። የክርስትና ሃይማኖት በዓል ተከታዮች በሙሉ እንኳን አደረሳችሁ። እግዚአብሔር ሀገራችንን የሰላም የፍቅር ያድርግልን። መጪው ደግሞ ሁላችንም ተሰብስበን በአንድነት የምናከብረው በዓል ያድርግልን። እዚህ ደግሞ በጣም ላመሰግነው የሚገባ ወንድም አለኝ። እሱም ወርቅነህ ይባላል። እሱ ደግሞ በይበልጥ እንደዚህ ወገኖችን ሰብስቦ መስቀልን፣ ቅዱስ ዮሐንስን፣ የኢትዮጵያ አዲስ ዓመትን እያስመለከተ ሰብስቦን እናከብራለን አብረን። ባለፈውም አክብረው ነበር። እኔ በስራ ምክንያት አልተገኘው ባልገኝም ግን በቴሌፎን ከሱ ጋር ተካፍያለሁ። እሱንም በጣም ላመሰግነው እወዳለሁ። የሜልበርን ነዋሪ መሰረት አስፋው ምንም እንኳን ከሀገር እርቀን እንደ ሀገራችን ባናከብርም ቆጮ ጋግረን ክትፎና ጎመን አዘጋጅተን መስቀልን ከቤተሰብ ጋር ሰብሰብ ብለን በድምቀት አክብረናል ትላለች። ያለሁኝ መስቀል የምናከብረው እንደዚህ ቢፎር የደመራ ቀን እናታችን ለሁላችንም አንድ አንድ ጣባ አለ ትንንሽ ጣባ አለ የሸክላው፣ ከዛ ላይ ጎመንና አይቤ ታደርግልንና ማታ የደመራ ቀን፣ ከዛ ለብቻ ለብቻ አይቤ ጎመን፣ አይቤ ጎመን፣ አይቤ ጎመን ተደርጎ ይቀመጥና ደመራ እያበረን ደጅ እንበላለን ማለት ነው። አደቢ ፎር ከዛ የመስቀለት ደሞ በሬ ታረዳል። ክትፎ አለ፣ ጎረቤት ይጠራል። በቃ በጣም ኢንጆይ እናረግ ነበረ። እዚህ አውስትራሊያ ላይ ደሞ ከመጣው በኋላ ያው ስራም ስላለ የሚመች መች ቀን መርጠን ነው የምናከብረው። ግን እንደዛም ሆኖ እናመጣዋለን ቫይቡ ቆጫው እንጋግራለን አይቤ እንሰራለን ጎመን ከዛ ከስራ ሁሉም የሚመቸው ይመቾ ሰዓት ሲመጣ የምንጠራቸውን የቅርብ ሰዎች ጠርተን በቃ ቀኑን ለማስታወስ እንሞክራለን። የቅርብ ቤተሰቦቻችንን ጠራ ናቸው። ከዛ ያው ከስራ በጊዜ ለመግባት ሞከርን። ከዛ የወንድሜ የሚስት እሷ ክትፎ ምናምን ትሰራራለች። እኔ ደግሞ ቆጮ ጋግራለሁ። እኔም ቆጮ መጋገር ጎበዝ ያው እና እሷም ትወልዳለች አብረን ተሰብስበን እሳት አለ አይደለም ባክያርድ ላይ ለማድረግ ሞከርን። ጋቢ ምናምን አምጥተን ለማልበስ ምናምን እንደዚህ ሽምግልና ምናምን ያለው አይነት ሽማግሌዎች እንደሚለብሱ የሚደረደሩት የለም እሱን ለማምጣት ብቻ ሞከርን እና አይ ቲንክ ጥሩ ጊዜ አሳለፍ ኢትዮጵያ ለሚኖሩት እናትና አባቴ እንኳን ለመስቀል በዓል አደረሳችሁ ላችኋለሁ። እንዲሁም እህትና ወንድሞቼ እዚህ ላለው ወንድሜ ዳኒ እንኳን ለመስቀል በዓል አደረሰ ላለ የጎቹ ካፌ ባለቤት ሚስቱን ኬና ጳውሎስ ጉዲናን እንኳን ለገና በዓል አደረሰሽ ከነ ልጆችሽ ላለው። ከዛ በተረፈ በቃምለው የኢትዮጵያ ሕዝብ እንኳን አደረሳችሁ። በዓሉን ሌሎችን በማሰብ እንዳከበሩት የገለጸችልን የምዕራብ አውስትራሊያ ፐርዝ ነዋሪ ቤቴላይም ግዛው ለሀገር ሰላምና ፍቅርን ተመኝታለች። የመስቀልን በዓል በጣም በልዩ ሁኔታ እያከበርን ነው። በጣም ደስ ይላል ዝግጅቱ ሁሉ ነገር፣ በቃ ቆጮ ክትፎኑ ሁሉ ነገር አድርገን ነው እያዘጋጀን ያለ ነው እና በጣም ልዩ ፕሮግራም ነው እያሳለፍን ያለ ነው እና በተቀረ በኢትዮጵያም ላሉ ቤተሰቦቻችን፣ ወገኖቻችን በዓልንም መክበር ላልቻሉ ወገኖቻችንም በጣም በመጸለይ ነው ያሳለፍነው። እናም በተጨማሪም ደግሞ ቤተሰቦቼ፣ ሜልበርን ያሉ የባሌ ቤተሰቦች ለነሱን በሙሉ እንኳን ለጓደኞቼ ሜርበርን ለሚገኙ ጓደኞቼ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ከዛም ደግሞ ሲውድን ለሚገኘው ወንድሜ ከነ ቤተሰቡ እንኳን አደረሰው ልል ፈልጋለሁ እና ኢትዮጵያም ላሉት ለባህሌ ቤተሰቦች በጠቅላላ ለእህት ለወንድሞቼ፣ ለጓደኞቼ በሙሉ እንኳን አደረሳችሁ። መልካም ዓመት ይሁንልን። ዘመናችን ሁሉ እግዚአብሔር ይባርክልን። እየተጎዱ የተፈናቀሉ፣ በችግር ላሉ ወገኖቻችን ሁሉ እግዚአብሔር እንዲጎበኝልን፣ አገራችን ሰላም እንዲያደርግልን የሁል ጊዜ ጸሎቴ ነው። አሁንም እግዚአብሔር አምላክ ኢትዮጵያን ይባርክልን፣ ሰላማችን ይብዛ። የሁላችን እምላለሁ። ለክርስትና እምነት ተከታዮች መልካም የመስቀል በዓል። ለኤስቢኤስ ሬዲዮ ኤልያስ ቁዲሳ ቪክቶሪያ